ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዋነኛነት አንደኛው ያለፍርድ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው። ከተቀመጡት ክልከላዎች የተወሰኑት መነሳታቸውን የገለጡልን የሰማችኋቸው ማለት ነው የኮማንድ ፖስቱ ሴክሬቴሪያት አቶ ሲራጅ ፈጌሳ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን እንደምን አመሽታችኋል። የተከበራቸው አድማጮቻችን የዛሬ ረቡዕ መጋቢት 6 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት ቀደም ሲል እንደተሰማው አዋጁን አስቸኳይ ጊዜ አዋጁን ማለት ነው ተከትለው በወጡ መመሪያዎች ከተቀመጡ ክልከላዎች የተወሰኑት መነሳታቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታውቋል። ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንድ ፖስቱ ሴክሬቴሪያል አቶ ሲራጅ ፈጌሳ አስታውቀዋል። ሰፋ ያለው ዝርዝር እንዳል ነው በዕለቱ አብይ ርዕስ ይቀርባል። ኬንያ ውስጥ በከብት ርቢ የሚተዳደሩ ሰዎች ከታጣቂዎች በሚደርስባቸው ጥቃት ከፍተኛ ስጋት ላይ መሆናቸው ተነገረ። የአይን ምስክሮች እንደሚናገሩት ኤኬ 47 ጠመንጃ ጦርና መርዝ የተቀባ ቀስት በመያዝ በልዩ ልዩ የሀገሪቱ ክፍሎች የሚዘዋወሩ የቀንድ ከብት አርቢዎች የታጠሩ ግቢዎችን ኢላማ በማድረግ ጥቃት እየፈጸሙ ናቸው። ይህ ጥቃት ከቅርብ ወራት ወዲህ እየጨመረ እንደመጣና በርካታ ሰዎችም ሕይወታቸውን እንዳጡ ሌሎች ደግሞ ወደ መንግስት አቤት እያሉ እንደሆነ ይነገራል። እስካሁን ወደ ሰባ ዘጠኝ ያህል ሕገወጥ ከብት አርቢዎች በቁጥጥር ስር እንደዋሉ ነው የተገለጸው። አፍሪቃ ውስጥ ካለው ድርቅና የምግብ እጥረት በተጨማሪ ሌሎች ውስብስብና ድርብ የሆኑ ከፍተኛ ጉዳዮች እንዳሉ ተገለጠ። ከድርቅ ባሻገር የአየር ሁኔታ መለዋወጥ አሁንም ላለው የአህጉሪቱ የምግብ ቀውስ ከፍ ያለ አስተዋጽኦ አድርገዋል ተብሏል። በተጨማሪም ወጣቱ ከእርሻና ከግብርና ሌላ የቢሮ ስራ ላይ መሰማራቱን ለሚመርጡ፣ ይህ ደግሞ ትልቁ አስደንጋጭና አሳሳቢ የወቅቱ ክስተት ነው ይላሉ። በአሁኑ ወቅት ናይጄሪያ ውስጥ ያለው የምግብ ዋጋ መናር ከግሽበት የመጣ እንደሆነም ይነገራል። የነዳጅ ዋጋ መናር፣ በግብርና እቃዎች ላይ የተጣለው ከፍተኛ የቀረ ተጨማሪ ሙስና፣ የቆየ የግብርና ባህል አለመኖርና ወጣቱም ወደዚህ ስራ ለመግባት ያለው ዳተኝነት፣ ሌሎችም ተጠቃሾች እንደሆኑ ተመልክቷል። በቱርክና በአውሮፓ ህብረት መካከል ያለው ውጥረት እየተባባሰ መምጣቱን በአህጉሪቱ ውስጥ ባለው የስደት ጉዳይ ላይ አሳሳቢ ጥላ እንዲያርፍ ማድረጉ ተገልጿል። በሁለቱ ወገኖች መካከል ያለው መካረር እየተባባሰ የመጣው የቱርክን ፕሬዝደንት የስልጣን ዘመን ለማራዘም በሚያስችል ሁኔታ ህገ መንግስቱን ለመቀየር ይደረጋል ለተባለ ውሳኔ ህዝብ የአንካራ ሚኒስትሮች በአውሮፓ ሀገሮች ውስጥ ቅስቀሳዎችን እንዲያካሂዱ ከታገዱ በኋላ ነው። ከኢስታንቡል የደረሰን የሪፖርተራችን ዶሪያን ጆንስ ዘገባ አለ። ሰለሞን አባተ ያቀርበዋል። የቱርክ የአውሮፓ ህብረት ጉዳዮች ሚኒስትር ኦማር ሴሊክ ዛሬ ኢስታንቡል ላይ የሰነዘሩት ኃይለ ቃል መፋጠጥና ንትርኩን ከፍ ወዳ ለመካረር እንደገፋው ነው እየተሰማ ያለው። ቱርክ ግዴታዎቿን ብትወጣም የአውሮፓ ህብረት ግን በተስማሙት መሰረት የሚጠበቅበትን አለመፈጸሙን ጠቁመዋል። እንዲያውም ቃሉን አጥፏል ሲሉ ከሰዋል ሚኒስትሩ። እናም ቃሉን ላልጠበቀ የአውሮፓ ህብረት ቱርክስ ስለምን በስደተኞች ጉዳይ የወሰደችውን ኃላፊነት ልትወጣ ይጠበቅባታል? ነው የሚኒስትሩ ንግግር። ቱርክ የወሰን ጥበቃዋን ልታጠናክርና ወደ ሌሎች የአውሮፓ ሀገሮች በህገወጥ መንገድ የዘለቁ ፍልሰተኞችን መልሳ ልትሰበስብ በአጸፋው ደግሞ የአውሮፓ ህብረት አባል ሀገሮች ለቱርካውያን ሁሉ ነጻ የመዘዋወሪያና የመተላለፊያ ቪዛ ሊሰጡ ነበር ያለፈው ዓመት ስምምነት ፍሬ ሐሳብ። የአንካራን ክስና አቤቱታ ግን ብራስልስ ታስተባብላለች። አሁን ታዲያ በምን ላይ ምን ሆነና? የቱርክ ሚኒስትሮች በአውሮፓ ሀገሮች ከተሞች ላይ የቅስቀሳ ዘመቻዎችን እያደራጀን ለፕሬዚደንታችን ተጨማሪ የሥልጣን ዕድሜ እንቸር ዘንድ ለተወላጆቻችን ቅስቀሳ እናድርግ ሲሉ፣ ጀርመንና ሆላንድ ግን የለም አትችሉም አሏቸው። አንካራ ታዲያ ይህንን የስደተኞች ጉዳይ ካርታዋን እንደ መደራደሪያ መዘዘች ይላሉ በአልሞኒተር ጋዜጣ ላይ የፖለቲካ ተቺውና ጸሐፊው ሰሚ ኤዴዝ። በዚህ የስደት ቀውስ ውል ውስጥ ቱርክ መግባቷ ቀድሞም ቢሆን ስህተት እንደነበረ አይነት ስሜት እንዲያደር ነው የቱርክ ባለስልጣናት እየጣሩ ያሉት። በሰሚ ኤዲስ ትንታኔ መሰረት አሁን ጉዳዩን ወደ መደራደሪያ አጀንዳነት ቀየሩት፣ ሁሉንም እንካ በእንካ ማድረግ ፈለጉ ብለዋል። የምንጠይቃችሁን ካልሰጣችሁን በስደተኛ ጎርፍ እናጥለቀልቃችኋለን ነው ነገሩ፣ በተንታኙ አባባል። የቱርክ ፕሬዚዳንት ራጀብ ታይብ ኤርዶዋን ከሆላንድና ከጀርመን መሪዎች ጋር ከዚህ ቀደም ታይቶ የማይታወቅ እንካ ሰላንቲያ ውስጥ ተጋብተው ጎምዘዝ ያሉ ቃላትን ተወራውረዋል። የአውሮፓ ሕብረትና የቱርክ ንግግሮች መቋረጥ ሀገሪቱን ወደ ዲፕሎማሲያዊ መገለል ይበልጥ እየገፋ እየተንገዳገደ ያለውን ምጣኔ ሀብቷንም ይበልጥ ወደ መጫን እንደሚያዘግም ተዘግቷል። ያኔ ኤርዶሃን አንዳች አስደንጋጭ እንቅስቃሴ በአውሮፓ ሕብረት ላይ ያደርሱ ይሆናል የሚል ስጋት አለ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ኦባማ ስልኬን ጠልፈው ሰልለውኛል ብለው ያቀረቡት ክስ መሰረተ ቢስ ነው ሲሉ የምክር ቤቱ ከፍተኛ የደህንነት ኮሚቴ አባላት ዛሬ ረቡዕ አስታውቀዋል። ለዚህ ክስ ምንም አይነት መረጃ አላገኘንም ያሉት የውይይቱ ኮሚቴ ሊቀመንበር ሪፐብሊካኑ የምክር ቤት አባል ዴቪን ኑነስ ኒውዮርክ በሚገኘው የፕሬዚዳንቱ ሰማይ ጠቀስ ሕንፃ ላይ የተካሄደ የስልክ ጠለፋም ሆነ ስለላ ያለ አይመስለንም ብለዋል። ይህ በእንዲህ እንዳለ አንድ ታዋቂ የዩናይትድ ስቴትስ ሴናተር ፕሬዚዳንት ዶናልድ ትራምፕ በቀድሞው ፕሬዚዳንት ባራክ ኦባማ ላይ ያቀረቡት ክስ እውነት ወይም ሐሰት ስለመሆኑ ለማጣራት በቁርጠኝነት መነሳታቸውን አስታወቁ። የፕሬዚዳንት ትራምፕ ክስ በምርጫው ሰሞን ባራክ ኦባማ ትራምፕ ሕንፃ በሚባለው ላይ የስልክ ጠለፋ አድርገው ሲሰልሉኝ ነበር የሚል መሆኑ ይታወቃል። ባለፈው ፕሬዝዳንታዊ ምርጫ በዶናልድ ትራምፕ የተሸነፉት ሪፐብሊካኑ ሊንሲ ግራም በዛሬ ቀን ለሲኤንኤን በሰጡት ቃል ይህን ጉዳይ ከስር መሰረቱ ነው የማጣራው ምክር ቤቱም ጠንካራ ክንዱን ያሳርፍበታል ብለዋል። ካስፈለገም አሉ ሴናተር ግራም፣ ይህን የስልክ ጠለፋ የፈቀደ ዳኛ ማን እንደሆነ የፌዴራሉ ምርመራ ቢሮ ማለትም ኤፍቢአይ የሚፈትሸው ይሆናል። በመጨረሻም የሳኡዲ አረቢያው ምክትል አልጋ ወራሽ ልዑል መሐመድ ቢን ሳልማን በዩናይትድ ስቴትስና በሀገራቸው መካከል ያለውንና በፕሬዚደንት ኦባማ አስተዳደር ወቅት የቀዘቀዘውን ስትራቴጂካዊ ግንኙነት ለማጠናከር መስማማታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ዋይት ሀውስ ዛሬ ረቡዕ ይፋ ባደረገው በዚሁ መግለጫ ሁለቱ መሪዎች በኢራን የኑክሌር ጦር መሳሪያ ስጋት ላይ ያለውን የመካከለኛውን ምስራቅ የሰላም ሁኔታ ለማረጋጋት ስምምነት ላይ ደርሰዋል። ዜናው በዚሁ ይጠቃልላል። ቮይስ አሜሪካ ወደ ኋላ ከሚቀርቡ ዘገባዎች የአንዱን ለቅምሻ በዚህ ጉዳይ ላይ ወይም ለቅምሻ እናቀርባለን። ያ ነው ይቀጥላል። በጊዜያዊ መጠለያ እንዲቆዩ ተደርጎ ድጋፍ እየተደረገላቸው ነው። ለወደፊትም ደግሞ የሚቋቋሙበትና ራሳቸውን ህይወት የሚመሩበት ሁኔታ መንግስት እንደሚያመቻች ከተለያዩ አካላትም ደግሞ ድጋፍ እየተደረገ መንግስታዊ ያልሆኑትም ጭምር የመንግስት ተቋማትም ድጋፍ እያደረጉ ይገኛሉ ማለት ነው። በአሁኑ ሎስ አንጀለስ ካሊፎርኒያ ውስጥ የተቋቋመው አጉሜን የኢትዮጵያ ይቅርታል። ቀደም ሲል የተሰሙት ሚኒስትሩ ዶክተር ነገሪ ሌንጮ ናቸው። በዚህ በቆሻሻ ክምር ጉዳይ የተነሳውን ውዝግብ በተመለከተ ከሰጡን ቃለ ምልልስ የተቀነጨበ ነው፣ ወደ ኋላ ላይ ይቀርባል። ቅድም ሲል አንተ ጀመር ያረካው ሎስ አንጀለስ ካሊፎርኒያ የተቋቋመ ጳጉሜን የኢትዮጵያ መዝናኛ ማዕከል ዲሬክተር አቶ ዳንኤል አርጋዊ ሰጡንም ለቅምሻ የሚሆን አለ፣ በቴክኒክ ምክንያት እጃችን ሊገባ አልቻለም። ይህንን በኢትዮጵያ በአሜሪካ ፕሮግራም የምናቀርበው ይሆናል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። አዋጁን ተከትለው በወጡ መመሪያዎች የተቀመጡ ክልከላዎች የተወሰኑት መነሳታቸውን የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታውቋል ያለ ፍርድ ቤት ትዕዛዝ ማንኛውንም ሰው በቁጥጥር ስር ማዋልና ብርበራ ማድረግ እንዲሁም መልእክቶችን መቆጣጠርና መገደብ ከተነሱት ክልከላዎች መካከል መሆናቸውን የኮማንዱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። እስክንድር ፍሬው ተከታዩን ልኮልናል። ከተነሱት ክልከላዎች መካከል አንዱ የኢኮኖሚ አውታሮች፣ የመሰረተ ልማቶች፣ የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎችና መሰል ተቋማት የሚገኙባቸውን አካባቢዎች የተመለከተው ነው። በእነዚህ አካባቢዎች ከቀኑ 12 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው እንዳይንቀሳቀስ የተደረገው ክልከላ ተነስቷል። የተነሳው ሁለተኛ ክልከላ ደግሞ የሰዓት እላፊ መሆኑን የመከላከያ ሚኒስትሩና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ አስታውቀዋል። ክልከላዎች ሲጣሱ ከሚወሰዱ እርምጃዎች መካከል የተነሱ መኖራቸውንም አቶ ሲራጅ አብራርተዋል። በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው ተገቢውን የተሃድሶ ትምህርት በመስጠት የሚለቀቁትን መልቀቅ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንኡስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርገዋል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ሕብረተሰብ በማሳተፍ ወንጀል የሚፈጽምባቸው ወይም የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንኡስ አንቀጽም ቀሪ እንዲደረግ ተደርጓል። የአስቸኳይ ጊዜ አዋጁ መስከረም 28 ቀን ከመውጣቱ በፊትም ሆነ ከዚያ በኋላ ማህበራዊ ድረገጾች የተዘጉባቸው አጋጣሚዎች መኖራቸው፣ አንዳንዶቹም እንደተዘጉ መቀጠላቸው ታይቷል። እንደዚህ አይነት ሁኔታዎች ከየትኛው ክልከላ ጋር እንደሚገናኙ አቶ ሲራጅ አላብራሩም። መልእክቶችን የሚቆጣጠረውና የሚገድበው ክልከላ እንዲቀር መደረጉን ግን ጠቁመዋል። በማንኛውም ሬዲዮ ቴሌቪዥን፣ በፎቶግራፍ፣ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል። ከዚህ በተጨማሪም ያለ ፍርድ ቤት ትዕዛዝ የተዘረፉ ንብረቶችን የመፈተሽና የመበርበርና ለባለቤቱ መመለስ የሚለው የሚለውን ንኡስ አንቀጽም ጭምር ቀሪ እንዲደረግ ተደርጓል ማለት ነው። የተጠቀሱት እርምጃዎች እንዲነሱ የተደረጉበትን ምክንያት የመከላከያ ሚኒስትሩ አብራርተዋል። እነኚህ እርምጃዎች ቀሪ እንዲሆኑ የተደረጉበት መሰረታዊ ምክንያት አንደኛ አሁን ባለንበት ደረጃ ላይ የነበረው ሁከትና በጥብጥ በከፍተኛ ሁኔታ የቀነሰበት ሁኔታ ነው ያለው። ይህ በመሆኑም በህጋዊ አግባብ በመደበኛ አግባቦች እነኚህ ችግሮች ሲፈጠሩ ወይም እነኚህ ክልክላዊ ሲጣሱ በመደበኛው የህግ አግባብም ጭምር መቆጣጠርና ተግባራዊ ማድረግ የሚቻልበት ሁኔታ ያለ በመሆኑ፣ ከዚህ በተጨማሪ አንዳንድ ቦታዎች ላይም ይነሱ የነበሩት ከህዝብ ጋር ይነሱ የነበሩት የጸጥታ አካላት ሳይሆን በጸጥታ አካላት ተመሳስለው እነኝን አጋጣሚ ተጠቅመው የተለያዩ የራሳቸውን ስራ ሲሰሩ የነበሩ ወይም ደግሞ አልፎ አልፎ ደግሞ ስነ ምግባር ጎደላቸው የጸጥታ አካላትም ጭምር ከመልካም አስተዳደር ጋር ተያይዞ እንደዚህ አይነት ድርጊቶች ሲሳተፉ የነበሩበትንም እድል ጭምር የሚያስቀር ስለሆነ ከአንዳንድ የህብረተሰብ ክፍሎች የሚነሱ የነበሩ ጥያቄዎች ስለነበሩ ይህን ታሳቢ በማድረግ እነኝህ እርምጃዎች እንዲቀሩ ተደርገዋል ማለት ነው። በህግ መሰረት በኮማንድ ፖስቱ የሚወሰድ የታድሰው እርምጃም እንዲቀር መደረጉን አቶ ሲራጅ አመልክተዋል። የአስቸኳይ ጊዜ አዋጁ እስከ መቼ እንደሚቀጥል የተጠየቁት አቶ ሲራጅ ይህ በመጨረሻ የሚወሰነው በህዝብ ተወካዮች ምክር ቤት መሆኑን አስታውሰዋል። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የራሱን ጥናት አድርጎ ለተወካዮች ምክር ቤት እንደሚያቀርብ፣ ምክር ቤቱም የሚመጡትን ሪፖርቶች መነሻ አድርጎ ውሳኔ እንደሚሰጥ ነው ያብራሩት። በመመሪያ ቁጥር አንድና በመመሪያ ቁጥር ሶስት ከተነሱት ክልከላዎችና እርምጃዎች ውጪ በመመሪያ ቁጥር አንድና በመመሪያ ቁጥር ሁለት ስራ ላይ ያሉት ክልከላዎች እንዳሉ እንደሚቀጥሉም ሚኒስትሩ ተናግረዋል። እንዳሉ ከሚቀጥሉት ክልከላዎች መካከል ሁከትና ብጥብጥ የሚያስነሳ ቅስቀሳና ግንኙነት ማድረግ፣ ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ፣ የአደባባይ ስብሰባ ማድረግ፣ ለህዝብ አገልግሎት አለመስጠት፣ በትምህርት ተቋማትና በስፖርት ተቋማት አድማ ማድረግ የመሳሰሉት ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገር። በአዲስ አበባ ከተማ ቆሼ ተብሎ በሚጠራው አካባቢ ቅዳሜ ዕለት በደረሰው አደጋ የሟቾች ቁጥር 113 መድረሱን የአዲስ አበባ ከተማ አስተዳደር ማምሻውን አስታውቋል። በዛሬው ዕለት በቦታው የነበሩ የአይን እማኞች በበኩላቸው ዛሬም ድረስ ፍለጋው መቀጠሉን ተናግረዋል። በሌላ በኩል በዕለቱ ከተደረመሰ በኋላ ተፈልገው ከወጡት ውስጥ በአለርት ሆስፒታል የምትገኝና ባለቤቷን እና ሁለት ልጆቿን ያጣች ናት። አነጋግረናል። ጽዮን ግርማ ይህን የተመለከተ ዘገባ አላት። ቅዳሜ ዕለት ከምሽቱ ሁለት ሰዓት በአዲስ አበባ ከተማ በተለምዶ ቆሼ የተባለ በሚጠራው አካባቢ የበርካታ ሰዎች መኖሪያ የሆነውና በዚያውም ግምቱ የማይታወቅ የከተማው ቆሻሻ ማከማቻ ምክንያቱ ባልታወቀ ሁኔታ የደረሰው የመደርመስ አደጋ የሟቾቹ ቁጥር እየጨመረ ይገኛል። መንግስት በትላንትና ዕለት ካስታወቀው የ72 ሰዎች ሞት ቁጥር አሁን ማምሻውን 113 ደርሷል። የአሜሪካ ድምጽ ያነጋገራቸው የዓይን እማኞች በበኩላቸው ዛሬም ድረስ በቦታው ፍለጋ እየተደረገ እንደሆነ ሆነ ተናግረዋል። በሌላ በኩል ቤተሰቦቻቸው ሞተው እነርሱ ከአደጋው የተረፉት ተለያየ ቦታ ተወስደው ህክምና እየተደረገላቸው ነው ተብሏል። ከእነዚህም ውስጥ አለርት ሆስፒታል ተኝተው ህክምና በመከታተል ላይ ካሉት መካከል አንዱ የሰባት ዓመት ታዳጊ ነው። እዩኤል ባዬ ይባላል። እዩኤልን እያስታመመችው የምትገኘው አክስቱ ስትሆን በስልክ አግኝተን አነጋግረን ነው ነበር። በተቆራረጠ ሁኔታ ይህንን ብሎኛል። ቆሄ ትንሽ እና

ግቢው ላይ እየተጫወተ ነበር። በፊት ለፊት በኩል በጓሮ ሰርቪስ ላይ ነው የሚኖሩት እነሱ። እሱ ግን በፊት ለፊት እየተጮተ ነበረ። ያው ሲደረመስ ጊዜ በድንጋጤ ዘሎ ወጣ። አንድ የአባቱ ጓደኛ ነበረ። እሱን የሰማ ድንገት ሲሄድ እሱ እግር ላይ ሄዶ ተጠመጠመ። ይሄኛው ማለት ነው። በቃ ለጎረቤት ሰጠው ነ ይህጅ አገኘሁት። በቃ አባቱም እንደሚሰራው ተባራሪ ስራ ነው የሚሰራው፣ ብየዳ ምናምን እናቱና ወንድሙ የት እንደሚገኙ ስጠይቃት ለልጁ ስላልተነገረው ነው እንጂ ሁለቱም ሕይወታቸው አልፏል አስክሬናቸውም ተገኝቶ ተቀብሯል። አባቱ የቀን ሰራተኛ ነው ብላናለች። መጀመሪያ ሆስፒታሉ ስላላወቀ የሕክምና ትንሽ ገንዘብ እንዳስከፈላቸው አሁን ግን በነጻ ተደርጎላቸው ሕክምና እየተሰጣቸው እንደሆነ ገልጻልናለች። አደጋው ያጠፋው ከነ መኖሪያ ቤታቸው በመሆኑ ልጁን የት እንደሚያደርጉት ግራ እንደገባቸው ገልጻልናለች። ሌላዋ በዚህ ሆስፒታል ተኝታ በመታከም ላይ የምትገኘው ወይዘሮ ምልእተ ደበበ ትባላለች። ወይዘሮ ምልእተ ለመናገር ያዳግታታል። ማምሻውን ስለ ሁኔታው ጠይቅያት ነበር። ምን እንደው አናውቅ፣ ቆሸ አሁን የት ነው ያለሽው? አበርታክ። እንደት ምንሽ ነው የተጎዳሽው? እግዲ በሞላቸው ነች ቅርቅ። አደጋው ሲደርስ የት ነበር? ሻ አንቺ ቤት ውስጥ ነበር። ከማን ጋር ነው የነበርሽው? ያው ከቤተሰቦቼ፣ ያው ልጆቼ ማለቤት በፊት ቁቁታ ነበር። ከቁቁታ ብቅ ስል በር ላይ ሰወጣ በቃ አዳረሰን ስናርጉና ላደርሰና ልጀን እየ ሰወጣ ስል በበሩ ላይ እያዘን በቃ እንዳለ እዚያ ወድፍን ስናረግ ከዛ እንዴት ሆኑ ልጆችሽ ከዚያ በቃ ያው ከጉድጓዱስ ቆፍሮ አወጡም ያው የላታ እየሩቅ ሀገር መሰው ምናም በዘመድ አምላክ በምንድን ነው ቆፍሮ አያወጡሽ ያው ግማሹም በዶዘር ነው ግማሹም ያው እኔ በሰው ነው የወጣሁት በሰው ብርታት ልጆችሽስ ልጆችስ ላይ ሰውቅ ባለቤት ሽስ እሱም አይታወቅ፣ እንዴት እንዳለ። የስንት አመት የስንት አመት ልጆች ነበሩሽ? አንዳ የሰባት አመት ከሰባት ወር ነው፣ አንዷ የአንድ አመት ከሰባት ወር ነው። ምን ያህል ጊዜ ሆናችሁ እዛ አካባቢ መኖር ከጀመራችሁ? አስራ አንድ አመታችን ነው። ቤት ሰርታችሁ ነው? የማን ነው ቤቱ? ተከራይተን ነው። ምንድን ነበር የምትሰሪው አንቺ? ምንም አልሰሪያው፣ ተመላላሽ ያገኙትን ነው እንጂ ምንም አልሰራ። ባለቤትሽስ ምን ነበር የሚሰራው ባለቤት ያው በየ ቤተ ክርስቲያኑ እየሄድ ያው ጠዋት ነው የሚሸጡት እንደ ወጣሽ ወዴት ተወሰድሽ ይኸው አልርት ነ ወሰዱኝ ህክምና አገኘሽ አዎ ለጊዜ ያው ድንገተኛ ክፍል እንትን አሉኝ ከድንገተኛ ክፍል ደግሞ ውጭ ሰል ነበር እንደገና ያው እኔ ዘመድ የለኝም አድራሻ ማንም የለኝ የትም ሜዲያን ያለሁት ቤትም የለኝ አልኳቸው እንደገና አስተያየት አድርገው ማረሻ ክፍል ሰጥቶኝ እዚያውን ያለሁ ቤተሰቦቿ ቤተሰቦቿ እንደነገሩኝ ወይዘሮ ምልእተ በከፍተኛ ህመም ላይ ስለሆነች እንጂ ባለቤቷና የልጆቿ ሁኔታ ስላልተነገራት እንጂ የሶስቱም አስክሬን ተቆፍሮ ተገኝቶ ተቀብሯል ብለውኛል። ምናልባት ይህን ፕሮግራም ለአየር ስናበቃው ልትሰማ ትችል እንደሆነ ጠይቀናቸው በህመም ላይ መሆኗን ገልጸው ግድ የለም አትሰማም ሻል ሲላት አይተን እናረዳታለን ብለዋል። በዛሬው ዕለት አካባቢው ምን እንደሚመስል የተከታተለች ወጣት አነጋግሬያለሁ። ሀና ረጋሳ ትባላለች። የህክምና ባለሙያ ስትሆን በድረ ገጾች ላይ አስተያየት በማስፈር ትታወቃለች። ያየችውን ጠይቄያት ነበር። ጠዋት አምስት ሰዓት ከረፋዱ አምስት ሰዓት አካባቢ ነበረ ቦታው ላይ የደረስኩት። ያው መንገዶች ዝግ ናቸው፣ በእግር ነው የሚገባ። ወደ ውስጥ በደረስኩበት ሰዓት ከስድስት ሰባት የሚበልጡ እስካቫተር ማሽኖች እያወጡ ነበረ። እንደተረዳሁት ከሆነ በህይወትም ያላገኟቸው ሰዎች እንደዚህ እዛ ቦታ ላይ ያመለከቱ ሰዎች አሉ፣ እነሱን የሚጠብቁ ቤተሰቦች አሉ ማለት ነው። ያልወጡ ሰዎች ነበሩ በዛ ሰዓት። ዛሬ ጠዋት ላይም የወጡ ሰዎች እንደነበሩ ነግረውኛል። አንቺ በነበርሽበት ሰዓት ምን ያህል ሰዎች ይሆናሉ ያየሻቸው፣ ቤተሰቦቻቸውን የሚፈልጉ ሰዎች? እንግዲህ እኛን ወደዛ አላስጠጉንም፣ ብዙ አያስጠጉም። በዛ በኩልም ብዙ ሰዎች ነበሩ፣ እኔ በቆምኩበት በኩልም ብዙ ሰዎች ነበሩ። ግን ዋናው በሚቆፈርበት ቦታ ላይ ነው ቤተሰብ ያለው ፖሊሶች ምናምን ስለማያስጠጉ እኛ በዚህ ጋር ነበርን፣ ግን ብዙ ሰዎች ነበሩ። በቦታው ላይ በጣም ብዙ ሰው ነበረ። ለምሳሌ ከአደጋው የተረፉ ሰዎች የት ነው ያሉት? ከአደጋው የተረፉ ሰዎች ለአዘን የተቀመጡ ሰዎች ጎረቤቶቻቸው ጋር ያልፈረሰባቸው ወደ አካባቢ ላይ መጥተው ተቀምጠዋል ግማሾቹ፣ ግማሾቹ ደግሞ በብዛት አንድ ላይ ወደ ረጅም ዳስ ሰቅሎ እዛ አዘን ተቀምጠዋል። ሀና እንደነገረችን አካባቢው በከፍተኛ ሁኔታ በፖሊስ እየተጠበቀ ነው። ከፍተኛ ቁጥር ያላቸው ገልባጭ መኪኖች ደግሞ ቆሻሻውን እየያዙ እየሄዱ እንደሆነ ከአካባቢው በመቆፈር ብዛት ወደ ጭቃነት እንደተለወጠ እንደሆነ ገልጻልናለች። ያነጋገርናቸው የተለያዩ ሰዎች እንደገለጹልን ደግሞ ከአደጋው የተረፉት ሰዎች የሚገኙት በየቦታው ተብታት ነው እንደሆነና ሁሉም ተገቢውን እርዳታ እያገኙ እንዳልሆነ ነው። ይህን ዘገባ በተመለከተ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ን ጉዳዮች ኃላፊን በተደጋጋሚ ልናነጋግራቸው ጥረት ብናደርግም ስልካቸው ባለመነሳቱ ሳይሳካልን ቀርቷል። ማምሻውን ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በበኩላቸው የሟቾች ቁጥር 113 መድረሱን ገልጸው እንዲህ አይነት ችግሮችን ለመቅረፍ በትክክል መረዳት ያለባቸውን ሰዎች ለመለየት በክፍለ ከተማ ስራ አስፈጻሚ የሚመራ የተቋቋመ ኮሚቴ መኖሩንና ድጋፉን የሚያስተባብር አካል መቋቋሙን ተናግረዋል። ቆንጂት ለዘገባ አልኩሽ። ጽዮን፣ ተከታዩዋ ዘጋቢ ቆንጂት ስለሆነች ነው። ጽዮን፣ በጣም እናመሰግናለን። ጥሩ ዘገባ ነበር። ሰባተኛ ዓመቱን በያዘው የሶሪያ ጦርነት ሁሉም ተፋላሚ ወገኖች ሆን ብለው ሲቪሎችንና ሲቪላዊ መሠረተ ልማቶችን ኢላማ ማድረግን ጨምሮ የጦርነት ወንጀሎች ፈጽመዋል ሲል አንድ የተባበሩት መንግስታት ድርጅት መርማሪ ቡድን ወነጀለ። ነፃው ዓለም አቀፍ የሶሪያ ምርመራ ኮሚሽን ለመንግስታት ድርጅት የሰብአዊ ምክር ቤት ሪፖርቱን አቅርቧል። ሊሳ ሽላይን ከጄኔቫ ዘገባ ቆንጅት እታዬ ታቀርባለች። ይህ አዲሱ የመርማሪው ኮሚሽን ሪፖርት ባለፉት ሰባት ወራት በመላዋ ሶሪያ የተፈጸሙ የሰብአዊ መብት ረገጣ ድርጊቶችንና የጦርነት ወንጀሎችን የሚዘረዝር ነው። የሶሪያ መንግስት ኃይሎችና ሩሲያውያኑ ተባባሪዎቻቸው ምስራቅ አሌፖን ከበው ያዘነቡት ቦምብ በሀገሪቱ ሲቪሎች ላይ ከደረሱት ተከታታይ እጅግ ሰቅጣጭ ጥቃቶች አንዱ መሆኑን የሰብአዊ መብት ተሟጋቾች ይናገራሉ። የዓለም አቀፉ መርማሪ ኮሚሽን ሊቀመንበር ፓውሎ ፒኘሮ ሲናገሩ ምስራቅ አሌፖ ላይ ከደረሰው የጥቃት ውርጅብኝ የጓለማውታን መጠለያዎች እንኳን አላመለጡም ብለዋል። በቦምብ ጥቃቶቹ በብዙ መቶዎች የሚቆጠሩ ሲቪሎች አልቀዋል። የገቡበት ያልታወቀም ብዙዎች ናቸው። እጅግ መሠረታዊ የሆኑ የጤና አገልግሎቶችን እንኳን አጥተው የሞቱም አሉ። ያው እንደሚታየው እንግዲህ የመንግሥቱ የከበባ ታክቲክ ወይም መላ በሚዘገንን ሁኔታ ተሳክቷል። ምስራቅ አሌፖ አመድ ሆናለች። ከሞት የተረፉት ሲቪሎች ቀያቸውን እየጣሉ በሄዱበት ምን እንደሚገጥማቸው ወደማያውቁበት ተሰደዋል ብለዋል የመርማሪው ኮሚሽን ሊቀመንበር ፒንሄሮ። አሌፖ የሆነው በመላ ሶሪያ እየተደገመ ነው። ሁሉም ተዋጊ ወገኖች በሲቪሉ ሕዝብ ላይ ወንጀል መፈጸማቸውን ቀጥለዋል ሲሉም አክለዋል። የሶሪያ ኃይሎች ሆስፒታል፣ ትምህርት ቤት፣ የውሃ አደላ ጣቢያን በመሳሰሉ ዋና ዋና ሕዝባዊ መሰረተ ልማቶች ላይ በተደጋጋሚ ያደረሷቸውን ጥቃቶች ይህ አዲስ ሪፖርት ይዘረዝራል። ሽምቅ ተዋጊ ቡድኖቹም በህዝብ መኖሪያ አካባቢዎች በጅምላ ባዳፍኔ ድብደባ ማድረሳቸውንና በርካታ ሲቪሎችን መግደላቸውን ወይም ማቁሰላቸውን ኮሚሽኑ ያመለክታል ሽብርተኛ ቡድኖች ሰዎችን በዘፈቀደ ይረሽናሉ ሲቪሉን ህዝብ በጥቃት መከላከያ ጋሻነት ይጠቀሙበታል ብለዋል ፒንሄሮ ጦርነቱ እስካሁን የቀጠለው ሁሉም ተፋላሚ ወገኖች በወታደራዊ መንገድ ድል እናደርጋለን ብለው ስለሚያምኑ መሆኑን የኮሚሽኑ ሊቀመንበር ሳያስገነዝቡ አላለፉም። ለዚህ ከጊዜ ወደ ጊዜ ይበልጥ እየተወሳሰበ ላለ ጦርነት በከፊል አቀጣጣይ የሆኑት የውጭ ተዋናዮች ለተዋጊዎቹ ወገኖች የገንዘብ፣ የቁሳቁስና ሌላም ድጋፍ በመስጠት የሚያደርጉት ተሳትፎ ነው። ይህንን በብዙ መቶ ሺዎች የተቆጠረ ሕዝብ ያለቀበትን ጦርነት ሊያስቆም የሚችለው ብቸኛው መንገድ የፖለቲካ መፍትሄ ላይ መድረስ ብቻ መሆኑን ፒኔሮ ያሳስባሉ። ተዋጊዎቹ ወገኖች ፍልሚያቸውን ወደ ድርድር ጠረጴዛ እንዲወስዱት ለመገፋፋት አባል ሀገሮች በቡድኖቹ ዘንድ ያላቸውን ተደማጭነት እንዲጠቀሙበትም ተማጽነዋል። በመጨረሻም ከአፍሪቃ አንድነት ድርጅት በፊት የተቋቋመው የአህጉሪቱ እግር ኳስ ኮንፌዴሬሽን የተመሠረተበትን ስልሳኛ ልሳኛ ዓመት በዓል በአዲስ አበባ እያካሄደ ነው። በነገው ዕለት በሚያካሄደው 39ኛ ጉባኤውም ፕሬዚደንትና የሥራ አስፈጻሚ ኮሚቴ አባላት ይመርጣል። ኢትዮጵያዊውን ይድነቃቸው ተሰማን በመተካት 29 ዓመታት በፕሬዝደንትነት የቆዩት ካሜሩናዊው ኢሳ ሀያቱ ዘንድሮ ጠንከር ያለ ፉክክር ገጥሟቸዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። ከያኔው የአፍሪካ አንድነት ድርጅት በፊት የተቋቋመ አንጋፋ ተቋም ነው የአፍሪካ እግር ኳስ ኮንፌዴሬሽን። አፍሪካውያን ለፖለቲካ ሳይሰባሰቡ በፊት ይህንን የስፖርት ኮንፌዴሬሽን እንደ ፖለቲካ ትግል መድረክ ጭምር ተጠቅመዋል። የዘር መድሎን ተቃውመዋል። የያኔዋን ደቡብ አፍሪካም ከውድድር አባረዋል። ኮንፌዴሬሽኑን ለ15 ዓመታት በፕሬዝዳንትነት የመሩት ስመጥሩ ኢትዮጵያዊ ይርነቃቸው ተሰማም የዚህ እንቅስቃሴ መሪ፣ የአህጉራዊው ተቋም ምልክት ሆነው ይታወሳሉ። የኮንፌዴሬሽኑ 60ኛ ዓመት በዓል ግን እንደዚህ አይነት ስኬቶች የጎሉበት የመገናኛ ብዙሀንን ትኩረት የሳቡበት አይደለም። ዋናው ትኩረታቸው ኢትዮጵያዊው ይርነቃቸው ተሰማ ከዚህ ዓለም በሞት መለየታቸውን ተከትሎ እንደ አውሮፓውያን አቆጣጠር በ1988 ፕሬዚዳንት ሆነው የተመረጡት ኢሳአያቱ ለስምንተኛ ጊዜ ለመመረጥ የሚያደርጉት ፉክክር ሆኗል። ኮንፌዴሬሽኑን ለ29 ዓመታት የመሩት ኢሳ ሀያቱ ፉክክር የገጠማቸው ከማዳጋስካር እግር ኳስ ፌዴሬሽን ፕሬዚዳንት አህመድ አህመድ ነው። 54ቱ የአፍሪካ ሀገራትም በዚህ ምርጫ መከፋፈላቸው ይታያል። 29 ዓመታት በፕሬዝዳንትነት የቆዩት ካሜሩናዊ ይበቃቸዋል የሚሉት ቁጥር እየጨመረ በመምጣቱ ለጉባኤው አዲስ አበባ የሚገኙት የኢሳ ሀያቱ ልዩ አማካሪ አቶ ፍቅሩ ኪዳኔ ግን በዚህ ሀሳብ አይስማሙም። ይሄ ለጋዜጠኞች አዲስ ወሬ ስለሆነ አሁን ሁሉም ስኩፕ የሚባል እንትን አለ አደለም። ለሱ ነው ወሬ እንጂ የሚያመጡት ከኢሳ ሀያቱ በፊት አን አንቶኒዮ ሳማራንክ ና አቫላንዥ ሰላሳ አርባ አመት ፌዴሬሽን የመሩ አሉ። ለምን እሱ ይመራም? ደሞ ስራውን በሙሉ በደንብ አድርጎ ሰርቷል። ስለዚህ የሚያስፈልገው ወደፊት ወጣቶች ሌሎቹን እንዲተኩ ነው። ግን ፌዴሬሽኖቹ ወጣቶችን አያስጠጉም። ሽማግሌዎቹ ቦታውን ይዘው ቁጭ ብለዋል። አሁን ለምሳሌ አንተ እዚህ አዲስ አበባ ነው ያለው እንታጠጥራለኝ ኢትዮጵያ ፉትቦል ፌዴሬሽን ውስጥ ያለ ወይ ወደፊት ተስፋ ያለው እና ስለዚህ የአፍሪካን ፉትቦል ለማሳደግ ወጣቶች ኃላፊነትን መረከብ አለባቸው በየሀገራቸው እና ይሄ ነው አንዱ መከራ እንጂ የኢሳ ሀያቱ አይደለም። በስልሳኛው ዓመት በዓል ላይ ከተገኙት የቀድሞ የአፍሪካ ኮከብ ተጫዋቾች አንዱ ካሉሻ በዋልያም ምርጫውን አስመልክቶ አገራት እያንጸባረቁት ያለው አቋም የዲሞክራሲ መገለጫ ነው ባይ ነው። ዲሞክራሲ ዲሞክራሲ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሁልጊዜም ዲሞክራሲያዊ ነው። ምርጫ ሲመጣም ሁሉም የሚደግፈውና የራ ራሱ ምርጫ ይኖረዋል። ስለዚህ ይህ እግር ኳስ ነው። ነ ያለው ኢሳ ሀያቱ እንደ አውሮፓውያን አቆጣጠረ በ1988 ይድነቃቸው ተሰማን የተኩት ምን ሊሰሩ እንዳሰቡ በግልጽ ማስቀመጠ ቅስቀሳ ጭምር መሆኑን አቶ ታደለ ይድነቃቸው ተሰማ ያስታውሳሉ። ካሜሩናዊው ሰው የአባቴ ድጋፍ ነበራቸው፣ እቅዳቸውንም ግን በሚገባ አብራርተው ነበር ይላሉ። በዛን ጊዜ ለዛ ምርጫ ወደ 18 ገጽ የሚሆን እቅዱን አዘጋጅቶ ካምፔን አድርጎ ኤኩ የሚባል የኮንጎና ዶክተር ሀሊም ከሱዳን ሁለቱን አሸንፎ ነው የተመረጠው። እንደማስታውሰው የመጀመሪያው ድምጽ የሰጡት ሀገራት ኢሳያቱ ይድነቃቸው ተሰማ አያቶ ይድነቃቸው ተሰማ ድጋፍ እንዳላቸው ያውቁ ነበረ። በይፋ ድጋፋቸውን ገልጸው ነበር አቶ ይድነቃቸው በይፋ እሱም ድጋፉን ገልጿል። ኢሳ ማኒፌስቶ ላይ ይድነቃቸው የጀመራቸውን እነዚህን እነዚህን እነዚህን ስራዎች አስፈጽማለሁ ለማስፈጸምም ይሄ ይሄ አቅም አለኝ። ካሜሩን ፉትቦል ፌዴሬሽን ፕሬዚደንት ሆኜ ይሄን ይሄን የሰራው ሰው ነኝ ብሎ ራሱን አስተዋውቆ ነው። እና በጣም ፍትጊያ የበዛበት ውድድር አሸንፎ ነው የወጣው። የአሁኑ ግን ኢሳ ሀያቱም ሆኑ አህመድ አህመድ እቅዳቸውን በግልጽ ያላብራሩበት ምርጫ ነው ብለዋል አቶ ታደለ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁኔይዲ ባሻም ለስራ አስፈጻሚ ኮሚቴ አባልነት እጩ ሆነው ቀርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበንን። አሁን አድማጮች ወደ ቀዳሚው የምሽቱ ቅንብር እናልፋለን። አዲስ አበባ ቆሼ አካባቢ የደረሰውን አደጋና መንስኤውን እያጣራ መሆኑንና አሁን በማንም ላይ ውንጀላ እንደማያሰማ የኢትዮጵያ መንግሥት አስታውቋል። የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ትናንት ምሽት ላይ ከቪኦኤ ጋር ባደረጉት ቃለ ምልልስ በአደጋው የሞቱት ሰዎች ቁጥር 72 መሆኑንና 323 ሰው በጊዜያዊ መጠለያ እርዳታ እየተሰጠው እንደሆነ ገልጸው ነበር። ይሁን እንጂ ዛሬ ባለን መረጃ መሠረት የሞቱት ሰዎች ቁጥር ወደ አንድ መቶ አስራ ሦስት ከፍ ብሏል። ዶክተር ነገሪን ያነጋገረቻቸው ትዝታ በላቸው ነች። የአደጋው መንስኤ ምን እንደሆነ ላነሳችላቸው ጥያቄ ይመልሳሉ። ለዚህ እንዳልኩሽ አሁን እየተጣራ ነው። መንስኤው ይሄ ነው ብሎ መናገር የምንችልበት ደረጃ ላይ አይደለም ያለ ነው። ነገር ግን ይሄ ክምር እንዲሁ በየጊዜው ቆሻሻ እየተጣለ እየፈጠረው ከፍታ ነው እና በራሱ በራሱ ሊፈርፍ ይችላል፣ ሊናድ ይችላል። አሁን ቻይና ውስጥ የሆነውን እንደዚህ አይነት ተመሳሳይ እናስታውሳለን። እና በተፈጥሮ አንደኛ ይሄ አለት አይደለም እንደምታወቀው ማለት ነው አለት ወይ ደግሞ እንዲሁ ሰው የገነባው ብሎኬት ቢሆን ወይ ሕንጻ ቢሆን በተወሰነ ደረጃ እኮ ሰው በዚህ ሁኔታ አይጠ ባለው ተፈጥሮ እንቅስቃሴ ወይ ደግሞ በውስጥ ባለው አንዳንድ እንቅስቃሴ ልናድ ይችላል። ይሄንን ግን ምክንያቱ ይሄ ነው ብለን የምንናገርበት ደረጃ ላይ አይደለንም። ይሄ ጉዳይ እየተጣራ ነው። አሁን ትኩረት እየተሰጠኝ ያለ ነው ለተጎዱት ወገኖቻችን ከዛ አካባቢ እርቆ መጠለያ አግኝቶ እነሱን ድጋፍ ማድረግ ነው። ህይወታቸው ያለፉትን ዜጎችም ደግሞ በክብር አስክሬናቸው እንዲያስ መንግስት ትረባረብ ነበር ማለት ነው እውነታው ይሄ ነው አሁን ያለው ለመሆኑ እንደው የመጨረሻ የሞቱ ሰዎች ቁጥር ታወቀ አሁንም ፍለጋው እንደቀጠለ ነው የምንረዳው አስክሬን እስካሁን እስካሁን የተረጋገጠው ሰማንያ ሁለት ሳይሆን ሰባ ሁለት ነው በትክክል ይሄንን በተደጋጋሚ ምሽት ላይም ጠይቄ ያለው እንዲሁ አንዳንድ አካላት ቁጥሮቹን እየጨመሩ የምናገሩበት ሁኔታ አለ እኛ ብዙ ሰው እንድሞት አንድም ሰው እንድሞት አንፈልግም። ነገር ግን ተከታትለን ደግሞ ህይወታቸው ያለፈው ሰዎችንም እንደዚሁ የምንገልጽበት ሁኔታ ይኖራል ማለት ነው። እስካሁን ግን ኦፊሻል የታወቀው ከሳይቱ የደረሰን የሰባ ሁለት ሰዎች ህይወት እንዳለፈ ነው። ሶስት መቶ ሀያ ሶስት የሚሆኑትን ደግሞ በጊዜያዊ መጠለያ እንዲቆዩ ተደርጎ ድጋፍ እየተደረገላቸው ነው። ለወደፊትም ደግሞ የሚቋቋሙበትና ራሳቸውን ሕይወት የሚመሩበት ሁኔታ መንግስት እንደሚያመቻች ከተለያዩ አካላትም ደግሞ ድጋፍ እየተደረገ መንግስታዊ ያልሆኑትም ጭምር የመንግስት ተቋማትም ድጋፍ እያደረጉ ይገኛሉ ማለት ነው። በአሁኑ ጊዜ እሱንም አሁን የጠቀሱትንም ሰማኒያ ሁለት የሚለውንም ቁጥር ያገኘ ነው እንግዲህ ከሮይተር ነው ከተለያዩ የዜና ምንጮች አጠናቅረን ነው የምንሰራው። ለመሆኑ እንደው ማን ነው የፍለጋውን ሂደት የሚያካሄደው? አንዳንድ ሰዎች ማውጫ መሳሪያ ስለሌላቸው የዘመዶቻቸውን አስክሬን ከአፈሩ ስር የሚቆፍሩት በእጃችን እየቆፈርን ነው የምናወጣው ነው የሚሉት። እና የፍለጋውን ሂደት እርዳታ እየሰጠ ያለው ማን ነው? ስልታ ይሄ እንግዲህ እኔም እንዳልቸው እነዚህ ሰዎች በእናንተ ሬዲዮ ስናገሩ ሰምቻለሁ። ነገር ግን እውነታው እዚያ አካባቢ ያሉ ሰዎች ይናገራሉ መንግስት ይሄ አደጋ እንደደረሰ የአደጋ መከላከያ መከላከል ላይ የሚሰሩ ለጸጥታ አካላት እዛ ቦታ እንዲሄዱና በዶዘር ተቆፍሮ በጥንቃቄ ማለት ነው እንዳውም ለተወሰነ ጊዜ መጀመሪያ ላይ በፓውዛም ተጠቅሞ ሌሊት ጭምር ማለት ነው ርብርብ ተደርጎ መንግስት ነው በአጠቃላይ የአዲስ አበባ ክልልና የፌዴራሉ መንግስት የአደጋ መከላከያ እንደዚህ አይነት ችግር በሚፈጠርበት ጊዜ ስልጠና የወሰዱ ሰዎች የፀጥታ አካሉም ተረባርቦ ነው ይሄንን እየሰሩ ያሉ ማለት ነው። ስለዚህ እዛ አካባቢ ያሉ ሰዎች ምስክር ይሆናሉ እና በራሳችን እንደዚህ ተራይቴን የሚሉት ነገር እንግዲህ በጣም አሳዛኝ ነው። ይሆናል ብለንም አንገምትም። ምክንያቱም ይሄ ሁላችንንም የሚያሳዝን ክስተት ነው። ማንም የጠበቀው የለም። ይሄንን አደጋ ለመከላከል መንግስት ያለውን አቅም ተጠቅሞ ጥረት እያደረገ እንደሆነ ነው ማለት ነው። እንደው የተጠበቀ አይደለም እንኳ ማለት የሚቻል አይመስለኝም። ዶክተር ነገሪ ሌንጮ ማለት አይደለም አንድ ነዋሪ አልኩሽ፣ አንድ ነዋሪ ስድስት ጊዜ ግልጽ አድርግልሽ አሁን ይሄ ምስኮት መደራረግ ብዙም አይጠቅምም። ይሄ እኮ ብዙ ሰዎች በሐዘን ውስጥ ባሉበት ሁኔታ አሁን አልተጠበቀም ማለት ኤርሊ ዋርኒንግ የምንለው እኮ መንግስት ምንም አልሰራም ብለን መደምደም የለብንም። ነገር ግን በዛ ሌሊት ይሄ ይመጣል ብሎ እየጠበቀ ሰው የለም። መንግስት እኮ ይሄን አካባቢ መልሶ ለማልማት ዜጎችን እዛ ላይ የሰፈሩትን አካባቢ የሰፈሩ ሰዎችንም ደግሞ የተሻለ ህይወታቸውን የሚመሩበት ቦታ አዘጋጅቶ ለመስጠት ጥረት ሲያደርግ ነበረ። የወረዳው የዛ አካባቢ ባለኃላፊዎች ይህንን ትናንትናም ለመመለከታቸው አካላት ሲገልጹ ነበር። ነገር ግን ፋብሪካው ስትሰራ እኮ ለአላማ ነው። አንደኛ እነዛ ሰዎች ለወደፊት እዛ እንደማይቀጥሉ ይታወቃል። ይህንን የቆሻሻውን ወደ ኃይል ማመንጫ በሚቀየርበት ጊዜ እነዚህ ሰዎች ወደ ሌላ ቦታ መወሰዳቸው አይቀርም። ይሄ ግንባታ ደግሞ እንዲያውም ከዚህ በፊት ነው ግንባታ ኦልሞስት እየተጠናቀቀ ነው። ፊኒሽንግ ላይ ነው ያለው ማለት ነው። ስለዚህ በዚህ ሌሊት ይደርሳል ብሎ የጠበቀ ሰው የለም። ይሄ ኮ ቀውስ ነው። የትም ሀገር አደጋ ይደርሳል። ተፈጥሮ አደጋ ነው። ተፈጥሮ አደጋ ደግሞ ብዙ ጊዜ አንዳንድ ምልክት የሚሰጡ አደጋዎች አሉ፣ አንዳንዶቹ ግን ምልክት የማይሰጡ አደጋዎች አሉ። እና አሁን እኛ ጊዜያችንን ልንሰጥ የሚገባው ትኩረታችን ምን ላይ ነው? ይሄ አደጋ አንዴ ተከስተዋል ከዚህ ውስጥ የከፋ ጉዳት እንዳይኖር ለማድረግ መንግስት ያለውን ኃይል በመጠቀም ርብርብ እያደረገ ነው። ለዜጎቹ ጉዳት ሐዘን የምሰማቸው ሰዎች ከመንግስትም አካላት ውጭ ማለት ነው ድጋፍ እያደረጉ ያለ ሁኔታ ላይ ነው ያለን ማለት ነው። ዶክተር ነገሪ ጥያቄ እኮ የማነሳሎት ህዝቡ ከሚያሰማው ስሞታ አንጻር ነው። ከአሁን በፊትም ይሄ ስድስተኛ ጊዜ ነው አደጋ ሲደርስ ብለው አንዱ ነዋሪ አምስት የቤተሰብ አባል የሞተባቸው ሰውዬ ቃለ ምልልስ ሰጥተውናል። የአዲስ አበባ አስተዳደር ቸልተኛ ነበረ ነው የሚሉት ሰዎቹ ና ከዚህ አንጻር ነው ጥያቄውን የምናነሳው። ቀድሞ ሊታሰብበት አይገባም ኖሮ አለ ወይ ሌሎችም በአዲስ አበባ ዙሪያ እኮ አንድ ይሄ ነው እንጂ በርካታ ቤት የለሾችና በየሜዳው ላስቲክ ቤት ውስጥ ተጠልሎ የሚገኙ በመቶዎች የሚቆጠሩ አሉ። ንመቶም ያነሳ አሁን እንግዲህ አንደኛ ጥያቄው ትክክል ነው። ጥያቄ ማንሳትስ ጥሩ ነው። ነገር ግን ደግሞ ትክክለኛ መረጃ ከሚመለከተው አካል የአዲስ አበባ መስተዳደር ምን ትሰራ ነበረ? ከነዋሪዎች ወይ ደግሞ ከማንም ይሁን መረጃ አግኝታችኋል? ነገር ግን የአዲስ አበባ መስተዳደር የከተማው ከንቲባ የክፍለ ከተማው፣ የወረዳው፣ ቀበሌው ምን ሲሰሩ ነበር የሚለውንም ደግሞ ማግኘት አስፈላጊ ነው የሚሆነው ማለት ነው። ያንን መረጃ ለማግኘት ፈቃደኛ ከሆናቸው እነዛ ሰዎች መንግስት ቸልተኛ ነው ብሎ እንደተናገረ ሁሉ የሚመለከታቸውን ደግሞ ጠይቆ መረዳት አስፈላጊ ነው መስለው ማለት ነው። አሁን እኔ እዚህ ማለት የምችለው መንግስት ከማንም በላይ ለዜጎቹ ያስባል። የመንግስት አመራር ለዘላለም የሚኖር ማንም ሰው የለም ለዜጎቹ የተሻለ ህይወት እንዲፈጠር ለማድረግ ነው ጥረት የሚያደርገው ማለት ነው። ታዲያ መንግስት ቸልተኛ ከሆነ ከመንግስት የተሻለና ለዜጎቹ የሚያስብ ማን ነው የሚል ጥያቄ ደግሞ መነሳት አለበት። ስለዚህ አሁን ለዚህ ለተነሳው ጥያቄ ጊዜ ስላለን ማጻራቱ ይሻላል። ምን አደረጉ፣ ምን ሳያደርጉ ቀሩ የምለውን ማን ነው ተጠያቂ መሆን ያለበት የምለውን እኮ ጠይቆ ትክክለኛ መረጃ ለህዝቡ ማድረስ ይቻላል። በአሁኑ ጊዜ ግን ትኩረታችን በዚህ አይነት ክርክር ላይ አይደለም። ነገም ባላንስድ የሆነ ከሁለቱም ከሚመለከታቸው አካላት መረጃ በማግኘት ለህዝቡም ጥቅም ሲባል መቸኮል ሳይሆን ውድድር ሳይሆን ነገሩ ትክክለኛ መረጃን ፈልጎ ከሚመለከተው አካል ህዝቡ ጋር ማድረስ ነው። ዶክተር የሚጠቅም ስለ ዶክተር ነገሪ ሌንጮ በተደጋጋሚ የእርሶን መስሪያ ቤት ቃል አቀባይ አትራ ተገናኝተን ነበረ። እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ጽህፈት ቤት ኃላፊ የሆኑት ወይዘሮዋን ጠይቁ ተብለን የእሳቸውም አልተገኘም። አዲስ አበባ የሚገኙ እስክንድርና መለስካቸው እዚህ ደግሞ ዜናውን ስናጠናቅር ደግመን ደጋግመን ስንደውልና ከመንግስት በኩል ለማጣራት ጥረት ስናደርግ ነበር። አሁን ደግሞ እጅግ በጣም ደስ እያለኝ ነው የሚሰጡኝ ስም ካለ ከአዲስ አበባ አስተዳደር ደውለን እንድናነጋግራቸው እኛማ ሁልጊዜ እንፈልጋለን፣ ከመንግስት የተጣራ መረጃ ለማግኘት የጥድፊያ ስራ አይደለም የምንሰራው። በትክክል ህዝቡ ሚዛናዊ የሆነ ዘገባ እንዲያገኝ ነው የምንፈልገው። የህዝቡን ድምፅ ግን እናቀርባለን። ስለዚህ አሁን ከሰጡኝ ይቀበላል። አሁን ይህኛውን እንዳልችው ነገ የምመለከታቸው አካላትን ምን እንደሰሩ። ስለዚህ አሁን ነገ ይህንን መረጃ ማግኘት ይችላላቸው። ይሄ የምደበቅ መረጃ አይደለም የምንደብቅበት ምክንያትም የለም ትኩረታችን ደግሞ በተቻለ መጠን የተጎዱ ወገኖቻችን እንዴት እነሱን ማገዝ ይችላለን በምን ላይ ነው ትኩረታችን ሌላ ስራ ትተን ነው እኔም እዚያ አካባቢ ነበር ትናንትናም እንደዛ ይሁድም ዛሬም በዚሁ ላይ ነው የተጠብን የዋለውና ይህንም በዚህ መልኩ ብትረዱንና ትክክለኛ መረጃ ከትክክለኛ መረጃ ምንጭ ብታገኙ እየተሻለ ይመስለኛል ነው ምለው የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ለሰጡን ማብራሪያ እናመሰግናለን። በነገራችን ላይ ዛሬም ወቅታዊ መረጃ ለማግኘት ወደ አዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ጉዳዮች ኃላፊ ወይዘሮ ዳግማዊት ሞገስ ያደረግናቸው ተደጋጋሚ ጥረቶች ያለ መልስ ቀርተዋል። አድማጮች ቀጣዩ ቅንብር ዲሞክራሲ በተግባር ይላል። የአሜሪካ መንግሥት ለኢትዮጵያ መንግሥት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን፣ ከአሜሪካ ጋር የሚኖራት የንግድ ግንኙነት እንዲሁም በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው በኮንግረስ አባላት ለቀረበው ሬዞሉሽን 128 የፖለቲካ ተንታኝ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት የአፍሪቃ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሰሚ ሸንጎ ቀርበው ምስክርነታቸውን የሰጡት የስድስት ሰዎች የኢትዮጵያ መንግሥት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የሚወስደውን ገንዘብ ለፖለቲካ ፍጆታው መጠቀሚያ ያውለዋል ሲሉ ምስክርነት ሰጥተዋል። ለምስክር ሰጪዎች ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ተሰጥቷል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛለች። ባለፈው ሐሙስ የካቲት 30 2009 ዓ ም በኒውጀርሲው ኮንግረስማን ክሪስ ስሚት ጸሐፊነትና በሌሎች የዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ለቀረበው የኢትዮጵያን የሰብአዊ ሁኔታ የሚገመግምና እንዲሁም ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን እርዳታ ኃላፊነትና ተጠያቂነት ያለበት እንዲሆን መስፈርቶችን ለማስቀመጥ 128 ረቂቅ ሪዞሉሽን ስድስት ምስክሮችን ሰምቶ ነበር። ምስክርነቱን መስማት ያስፈለገው በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ምን ይመስላል የሚለውን ሙሉ ስዕል ለማግኘት እንደሆነ ክሪስ ስሚት የምስክር መስማቱን ሂደት በንግግር ሲከፍቱ ተናግረው ነበር። ኢትዮጵያ በምስራቅ አፍሪካ ደህንነትን በማስጠበቅ ከአሜሪካ ጋር በትብብር በመስራት እንዲሁም እንደ ደቡብ ሱዳን በመሳሰሉት ሀገራት የሰላም አስከባሪ ኃይል በመላክና ሰላም በማስጠበቅ የአሜሪካ አጋር ሀገር ናት ብለዋል። ኢትዮጵያ የተባበሩት መንግስታት ድርጅት የሴኩሪቲ ካውንስል አባል ከሆኑ ሶስት የአፍሪካ ሀገራትም አንዱ አገር ሆና ተካታለችም ብለዋል። ነገር ግን የሀገር ውስጥ አስተዳደሯን በተለይ ደግሞ የዲሞክራሲና ሰብአዊ መብት አያያዟን በተመለከተ ቀደም ሲል የነበረው የኦባማ አስተዳደር ከኢትዮጵያ መንግስት ጋር በነበረው ጠንካራ ውይይት የመንግስቱ ባለስልጣናት በኢትዮጵያ ከፍተኛ ውጥረት እንዳለና ለዚህ ደግሞ በከፊል የመንግስት ስህተት እንደነበረበት አምነዋል ብለዋል። በውይይቱ ወቅት ተነስተው የነበሩ ነጥቦችን ዘርዝረው በቅርቡ የወጣውን የዩናይትድ ስቴትስ ስቴት ዲፓርትመንት የሰብአዊ መብት ሪፖርት ጠቅሰው በኢትዮጵያ አሁንም ድረስ በርካታ ሰዎች በእስር ላይ እንደሚገኙ መንግስት በ2016 ለተቃውሞ በወጡት ሰዎች ላይ ከመጠን ያለፈ ኃይል በመጠቀም ሰዎችን መግደሉን እንደ ዶክተር መረራ ጉዲና፣ አቶ በቀለ ገርባ ያሉ የፖለቲካ መሪዎችን ጨምሮ ጋዜጠኞችንና በመንግስት ላይ ትችት የሚሰነዝሩትን በሙሉ አስሯል ብለዋል። የተለያዩ ምሳሌዎችን አንስተውም ከታሰሩ በኋላ የህክምና መብት አለማግኘት፣ ተደጋጋሚ ቀጠሮዎችን መስጠት የመሳሰሉት የህግ ጥሰቶች አብዛኛው በእስር ላይ የሚገኙ ሰዎች በኢትዮጵያ የፍትህ ስርዓት የሚያልፉበትን መንገድ ማሳያዎች ናቸው ብለዋል። የሚያሳዝነው የኢትዮጵያ መንግሥት ራሱን የሚያይበት መነጽርና የቀረው ዓለም የኢትዮጵያን መንግሥት የሚያይበት መነጽር ይለያያል። ይህ አንድ ሁለት ስምንት የተሰኘ የውሳኔ ሐሳብ የቀረበውም ኢትዮጵያ ውስጥ ያለውን ትክክለኛ ስዕል ለማሳየትና መንግሥትን በሚሠራው ሥራ ተጠያቂ ለማድረግ ነው። ክሪስ አያይዘው መንግሥት የራሱን ድርጊት መጋፈጥ ካልቻለ ቃል የገባውን ለውጥ ሊፈጽም እንደማይችል የገለጹ ሲሆን በአሁኑ ሰዓት ድርጊቱን የሚቃወሙትን ሁሉ አሸባሪና መንግሥትን የሚገለብጥ አድርጎ ይቆጥራቸዋል ብለዋል። የምስክር ሸንጎ ላይ የተሰየሙት ሌላዋ የኮንግረስ አባል ካረን ሩት ባስ። ኢትዮጵያ ከፍተኛ እድገት እያስመዘገበች ድህነትን በመዋጋት ላይ ያለችና ኢኮኖሚዋ በፍጥነት እያደገ ያለች ሀገር እንደሆነች በአገዋ የአሜሪካ የንግድ አጋር የሆነች በአሜሪካ የሚገኙ ኢትዮጵያውያን ደግሞ ጠንካራ የአፍሪካ ዲያስፖራ መሆናቸውን ለሀገራቸውን በርካታ ሚሊዮን ዶላር የሚያስገቡ መሆናቸውን ጠቅሰው ነበር። ነገር ግን ይህ ሁሉ የሚሆነው ጠባብ የፖለቲካ ምህዳር ባለበትና የሰብአዊና የዜግነት መብት በታፈነበት ሀገር ላይ ነው ብለዋል። ከሁለቱ የኮንግረስ አባላት ንግግር በኋላ ከቀረቡት ስድስት ምስክር ሰጪዎች ውስጥ በጆርጅ ሜሰን ዩኒቨርሲቲ የአፍሪካ አጥኚ የሆኑት ቸረንስ ላይንስ የመጀመሪያው ንግግራቸውን የጀመሩት እንዲህ ያለ ምስክርነት ሲሰጡ ከ ሃያ አምስት ዓመት በኋላ የመጀመሪያቸው እንደሆነ ገልጸው ነው። በኢትዮጵያ የፖለቲካ ሁኔታ፣ የመንግስት አወቃቀር፣ ሀገሪቱ በውጭ ስላላት ግንኙነት፣ በሀገር ውስጥ ስላለው የዲሞክራሲና የሰብአዊ መብት አፈና የተለያዩ ምሳሌዎችን ማሳያዎችንና ንጽጽሮችን እያቀረቡ ትንታኔ ሰጥተዋል። የኢትዮጵያ መንግስት ስልጣኑን ለማጽናት የፖለቲካ ምህዳሩን በገሃድ በማይታይ ሁኔታ ዘግቷል። ግብረሰናይ ድርጅቶች እንዳይንቀሳቀሱ ለማድረግ አፈናውን ተጠቅሞበታል። የኢትዮጵያን መንግስት አፈና በቅርብ ጊዜ መቃወም የጀመሩት ኢትዮጵያውያን የእስልምና እምነት ተከታዮች ነበሩ። ነገር ግን በ2015 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር ደግሞ አዲስ አይነት ተቃውሞ ተነሳ። ይህ ተቃውሞ በስፋት የተቀሰቀሰው ኦሮሚያ ክልል ውስጥ ሲሆን ተከትሎም ወደ ሌሎች አካባቢዎች ተዛምቷል። ቴረንስ ላይንስ በቅርቡ ተከስቶ የነበረውን የተቃውሞ ሁኔታ መነሻና መጨረሻውን ካስረዱ በኋላ መንግስት ለዚህ ተቃውሞ የሰጠው ምላሽ ሁኔታውን ከባድ አድርጎታል ብለዋል። በማሰር፣ በመግደል በማስፈራራትና በመጨረሻም አስቸኳይ ጊዜ አዋጅ በማውጣት ተደምድሟል ብለዋል። አስቸኳይ ጊዜ አዋጁ የነበረውን ረብሻና ተቃውሞ መቀነስ ቢችልም ሀገሪቱን ግን በመንታ መንገድ ላይ ጥሏታል ብለዋል። ይህን ያሉበትን ምክንያት ለምክር ቤቱ አባላት በስፋት አስረድተዋል። በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትሶች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል። ኢትዮጵያ ሪማይንስ አማንግ አፍሪካስ ሊዲንግ ጄለር ኦፍ ጆርናሊስት ኢፍ ዩር ኢንዲፔንደንት ጆርናሊስት ዩ ማስት ቹዝ ቢትዊን ሰልፍ ሴንሰርሺፕ። ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዷ እንደሆነች ነው። ኢትዮጵያ ውስጥ ነፃ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ። በመንግሥት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግሥት ተጽዕኖ የጸዱ ነፃ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሦስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው። ነገር ግን የኢትዮጵያ መንግሥት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል። ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን ስልጣን ላይ ያለው መንግስት አንድ መቶ በመቶ ምርጫውን አሸንፊ ያለው ማለቱን በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን የተለየ ሀሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል። ከሃገሪቱ መቶ ሚሊዮን ህዝብ የበዛው የኑሮ የምግብ ዋስትና የወደፊት የምጣኔ ሀብት ተስፋ በረቀቀ ዘዴ የመንግሥት ጥገኛ እንዲሆን አድርጎታል። ከእድገቱ የሚገኙት ጥቅሞች ለምሳሌ ዘር፣ ማዳበሪያ፣ የጤና ዋስትና፣ ሰብአዊ መብቶች እርዳታ እንዲሁም ከዩናይትድ ስቴትስ እና ከሌሎች ለጋሽ አገሮች የሚገኙ የገንዘብ ድጋፎችን ለፖለቲካ ዓላማ ይጠቀምበታል። ፊሊክስ ለዚህ ማሳያነት የገለጹት በ2014 ዓ.ም አንድ የአማራ ክልል ገበሬ ነገረኝ ያሉትን በመጥቀስ ነው። We do not like the government, but we always vote for them. We have to, because we get our seeds and fertilizer from them. <inaudible> <inaudible> ይህ ገበሬ የነገራቸውን አያይዘው ሲናገሩ በ2010 ምርጫ ለተቃዋሚ ፓርቲዎች ድምጻቸውን የሰጡ ሌሎች ገበሬዎች የደረሰባቸውን በምሳሌ ጠቅሰው እንደነገሯቸው ገልጸዋል። ፊሊክስ ሀገር ውስጥ በሰላማዊ መንገድ የፖለቲካ ትግል የሚያራምዱ መሪዎች በእስር ላይ እንደሚገኙ በስም እየዘረዘሩ ለምክር ቤቱ አባላት አስረድተዋል። በኦሮሚያ የተቀሰቀሰውን ተቃውሞ የሞቱትን፣ የታሰሩ፣ የተፈናቀሉ ሰዎችን ቁጥር በዝርዝር አቅርበዋል። በጋምቤላ ክልል ደረሰ ያሉትን የመብት ጥሰት ዘርዝረዋል። በሶማሌ ክልል ተቋቁሟል የተባለው ልዩ ፖሊስ አድርሷል የተባለውን የመብት ጥሰት ሪፖርቶች አቅርበዋል። ነገር ግን እንዲህ ያሉ የመብት ጥሰቶች ሲፈጸሙ በገለልተኛ ወገን ተጣርቶ ምንም ተወሰደ እርምጃ የለም ብለዋል። የምክር ቤቱ አባላት በእስር ላይ የሚገኙ ጋዜጠኞች፣ የፖለቲካ እስረኞች እንዲፈቱ ጥሪ ማቅረብ እንዳለባቸው ምክረ ሀሳብ ለግሰዋል። ከኢትዮጵያ መንግስት ጋርም ዲሲ ከሚገኘው አምባሳደርም ሆነ ኢትዮጵያ ከሚገኙ ባለስልጣናት ጋር ውይይት መደረግ አለበት። ማንኛውም አይነት እርዳታና ድጋፍ ተጠያቂነትን መሰረት ያደረጉ ቅድመ ሁኔታዎች የተቀመጡበት ሊሆን ይገባል ብለዋል። ከፊሊክስ ሆርን በተጨማሪ አራት ኢትዮጵያውያን ቀርበው በኦሮሚያ፣ በአማራ፣ በጋምቤላ፣ በሶማሌና በሌሎች የሀገሪቱ ክፍል ተፈጸሙ ያሉትን የመብት ጥሰቶች በዝርዝር አብራርተዋል። ምስክር ሰጪዎቹም መጀመሪያ ቅድሚያ ሊሰጠው የሚገባው የሰው ልጅ መብት መከበር ነው ብለዋል። በተጨማሪም በተጨማሪም የሰብአዊ መብት እርዳታ ሙሉ ለሙሉ ይቋረጥ የሚለውን ሀሳብ እንደማይደግፉ ነገር ግን የሚደረገው እርዳታ በአግባቡ ለተጎጂዎች የሚሰጥ ስለመሆኑ ቁጥጥር ሊደረግ ይገባል ብለዋል። በተጨማሪም ለምንም አይነት የፖለቲካ ማካሄጃ አለመዋሉን፣ እንዲሁም የኢትዮጵያ መንግስት እርዳታውን የሚወስድ ከሆነ ሰጪው አካል ደግሞ በኢትዮጵያ የዲሞክራሲና የሰብአዊ መብቶች እንዲከበር ሊያስገድደው ይገባል የሚል አቋም እንዳላቸው ገልጸዋል። ወደ መጨረሻው ቅንብር እናልፋለን። ኢትዮጵያውያን በአሜሪካ የኢትዮጵያውያን መዝናኛ ማዕከል ይባላል ሎስ አንጀለስ ካሊፎርኒያ ውስጥ ከተመሠረተ አንድ ዓመቱ ነው። ባለፈው እሁድ መጋቢት ሦስት ቀን ባዘጋጀው የእውቅናና የማክበሪያ ቀን ለሦስት ኢትዮጵያውያን ሽልማት ሰጥቷል። እነዚህ የአክብሮት ቀን የተዘጋጀላቸውና ሽልማት ያገኙ ኢትዮጵያውያን እነማን ናቸው? የአመራረጡ መስፈርትስ ምን ነበር? አዲሱ አበበ ሌሎች ጥያቄዎችንም በማንሳት የማዕከሉን ዲሬክተር ዳንኤል አርጋውን አነጋግሮ ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ አዘጋጅቶታል። እሺ እስቲ ቀጥል አዲሱ። አመሰግናለሁ ሰሎሞን። ዳንኤል በነገር ላይ በአንድ ወቅት ለቪኦኤ ከኤልኤ ይዘግብ ነበረ፣ ሬዲዮ ጣቢያ ሳይሆን ማዕከል ከፈተና፣ ትንሽ አስቄዋለሁ። እሺ ዳንኤል፣ ጳግሜን ለምን አላችሁት ማዕከሉን? ስለ እድሉ አመሰግናለሁ ጋሽ አዲሱ። ስያሜ ያው በሀገራችን ኢትዮጵያ ከሌሎች ዓለማት ለየት የሚያደርጋት ብቸኛው የአስራ ሶስት ወር ጸጋ ባለቤት በመሆኗ ጳጉሜ የሚለውን ስም የድርጅታችን ስያሜ በማድረግ በማሰብ እንደሆነ ግልጽ ለማድረግ እወዳለሁ። ማዕከሉ የተቋቋመው የዛሬ አመት ነው እና አላማችንም እንደው ማህበረሰባችን በተለያዩ ኪናዊ ስራዎችን እያዋዛ ስለ ሀገራቸው ባህል፣ ታሪክ፣ ባንዲራ ለመላው ማህበረሰብ ማስተማር ማሳወቅ ማዝናናት የሚሉትን አብይ ዓላማ መርህ በማድረግ ብሎም በሀገራችን በተለያዩ ሙያ መስኮች የተሰማሩ አንጋፋ የጥበብ ሰዎች የታሪክ ሰዎች ኢትዮጵያውያን በህይወት ሳሉ ክብርና ሞገስ መቸር ማሳወቅ የሚሉትን አላማዎችን በማንገብ ነው። መልካም ነው። እንደሄ ያልተለመደ ነው፣ ሊለመድ የሚገባው ነገር ነው። ለምን ሰው ላደረገው መልካም ስራ፣ ላበረከተው አስተዋጽኦ ለሀገርም ለወገንም በህይወት እያለ ማክበር ማመስገን ተገቢ ነውና ይሄ ጥሩ ምሳሌ ነው። ከዛ አንጻር ይሄን መጀመራችሁ በዚሁ መሰረት እንግዲህ ባለፈው እሁድ ለሶስት ኢትዮጵያውያን እውቅና ሰጥታችሁ አመስግናችሁ፣ ስለ ሰሯቸው ስራዎች ሽልማትም አድርጋችኋል። በምን መስፈርት በምን መለኪያ ነው የሸለማችኋቸው? ለእያንዳንዱ ያደረጋችሁትን መለኪያ ሰብሰብ ባርገግለጥልኝ ከእድሜ ልጀምር እንግዲህ ያው ያው በሀገራችን ለበርካታ አመታት እንደ በቅንነት በታላቅ የሙያ ስነ ምግባር ያገለገሉት አምባሳደር እና ጋዜጠኛ የኢትዮጵያ የቀድሞው ማስታወቂያ ሚኒስቴር ሚኒስትር ክቡር አምባሳደር አህዱ ሳቡሬ የሽልማቱ ተቋዳሽ ናቸው። ያው ክብር አምባሳደር አህዱ ሳቡሬ በተለያዩ የሀገራችን ክፍሎች በአምባሳደርነት፣ በጋዜጠኝነት የሙያ መስክ ሀገራቸውን ደከመኝ ሰለቸኝ ሳይሉ ያገለገሉ አንጋፋ የዘጠና ሶስት አመት አዛውንት ናቸው እና እሳቸው ላደረጉት መልካም አስተዋጽኦ እሳቸው መድረክ ላይ ጋብዘን ክብርና ሞገስ ይጋባውታል ብለን ይመርጠናል። ሁለተኛው ሀገራችን በተለያዩ የሙያ መስኮች በታሪክ በግጥም በሙዚቃ በደራሲነት በማይሰለቸው ግሩም አንደበታቸው ለረጅም አመታት ያገለግሉት ፕሮፌሰር አዱኛ ወርቁ ታላቅ ምሳሌ ናቸው። በአስራ ሰባት አመታቸው ነው አንደኛ ክፍል የገቡት። ከረኝነት ተነስቶ አሁን ለደረሱበት እድገት ደረጃ ከዛው ሁላ የህይወቱ ውጣ ውረድ ከረኝነት ተነስተው ለዚህ ደረጃ ረ መብቃታቸው በተለይ ትልቅ አሪያ ና ምሳሌ ይሆናሉ ብለን ከመገመትም አንጻር ነው። ሶስተኛው የፀሐይ አሳታሚዎች ድርጅት መስራችና ዳይሬክተር አቶ ኤልያስ ወንድሙ ተዳፍነው የነበሩትን የኢትዮጵያን ታሪካዊ ፖለቲካዊ ቀም ስርሶችን ለህትመት ብርሃን ይበቁ ዘንድ ላደረግ ግሩም ጥረት ሽልማት ተበርክቶላቸዋል። ሌላኛው በመካከላችን የተገኘው የአፍሪካ የመድረክ ኮከብ አርቲስት ደበበ እሸቱ አራተኛ በመካከል አራተኛ ነው እና በዛ እለት በመገኘቱ እንደ እሱን ሳንሸልም ማለፍ እንደ ድፍረትም ስለተቆጠረብን ደቤም በመካከላችን ነበረ እና የሽልማቱ ተቋዳሽ ሆናል። ሽልማት ተበርክቶለታል። በአጋጣሚም ቢሆን ያው ይገባዋል ብላችሁ ነው። ጥሩ ነው። ይገባዋል ይገባዋል። ሀምሳ አመታት በኢትዮጵያ የኪነጥበብ ታሪክ ውስጥ ጉልህ አስተዋጽኦ ያደረገ አንጋፋ አርቲስት ነው። አምባሳደር አህዱ ሳቡሬ ጋዜጠኛ መሆናቸውን የማስታወቂያ ሚኒስትር እንደነበሩ አህዱ ሳቡሬ አጠገበኝ ወሬ የሚባልላቸው ሰው አንጋፋ ሰው ነበሩ። የእሳቸው ታሪክ የተለየ ነው። በአንድ ወቅት ስናናግራቸው ከልጆቻቸው ጋራ ኮሌጅ ጨርሰው እንደተመረቁ ያ መነሻ ሆኖ ሰፊ ውይይት አድርገናል። ይገባል። ጥሩ ነው። ሌሎች እንግዶች ነበሩ ዳኔ አሁን እንደ ደቤ ድንገት የመጡ የተሸለሙም ባይሆን የተገኙ የተጋበዙ እነማ ነበሩ? በርካታ የኢትዮጵያን አርቲስቶች ተገኝተዋል። ኤልያስ ነጋሽ ፕሮፌሰር አለማየሁ ገብረ ማርያም የመግቢያው ንግግር ያደረጉት ፕሮፌሰር አለማርያም ናቸው። ትልቅ ነጥብ አድርገው የተናገሩት ሰው ከመሞቱ በፊት ሞትን መቅደም እንዳለብን እና ኢትዮጵያውያ ኖች በታሪክም በተለያዩ ሙያ መስክ ያሉ ሰዎች ለነሱ ክብር ሞገስ እንደሚያስፈልጋቸው አስረግተው አልፈዋል እና የተለያዩ ሰዎች የከተማችን ነዋሪዎች በተለይ እዚህ ጋ ሳልጠቅስ ማላልፈው ይሄንን ፕሮግራም ስናካሄድ ሰምተው ከሲቲ ኦፍ ሎስ አንጀለስ ከኬርምባስ የኮንግረስ ውመን ጽህፈት ቤት ለ ክቡር አምባሳደር አህጉ ሳቡሬ ሪኮግኒሽን ሰርቲፊኬት እውቅና ማለት እውቅና እውቅና ተልቆላቸው ሁለት የሆነ ድር ሽልማት እንዳገኘ በዚ አጋጣሚ መግለጽ ፈልጋለ። የእናንተን ሽልማት የተጋራ ሌላም ሽልማት መጣላቸው ማለት ነው። ዳንኤል፣ ይሄ አሁን አንተ በዲሬክተርነት የምትመራው ማህበር ብዙ ቦታ በየከተማው እንደሚቋቋመው የኢትዮጵያ ማህበረሰብ ማዕከል እንደሚባለው እንደዛ አይነት ነው መቼም የመዝናኛ ብትሉት እንዲህ አይነት ነገር አልነበረም። ለምንድነው ያስፈልገው? ይሄ እናንተ እዚያ መከፈት እዚህ ሎስ አንጀለስ ውስጥ ያው እንግዲህ በርካታ ኢትዮጵያውያኖች አሉ። ከሀምሳ ሺህ ስልሳ ሺህ ኢትዮጵያውያኖች አሉ። እና የተቀናጀ የኮሚኒቲ ሰርቪስ ብዙም አይታይም እዚህ ሎስ አንጀለስ ውስጥ። እና ኢትዮጵያውያኖች እዚህ በአሜሪካ በምንኖርበት ጊዜ ብዙ አዛውንቶች እዚህ ቤት ውስጥ ተዘግቶ ነው የሚውሉት። እነሱን አወጥቶ እነሱን የማዝናናት እነሱን የማስተማር እነሱን የመርዳት ታደርጋላችሁ። ይሄንን ታደርጋላችሁ። ወደፊቱ በፕሮግራም ደረጃ እንደያዝ ነው፣ ልክ እንደ አዛውንቶች አንድ የመገናኛ መድረክ ለማድረግ ካሁን በኋላ ጥረቶች እያደረግን ነው። አመት ሆናችኋል፣ ምን አድርጋችኋል እስካሁን? አዎ፣ በተለያዩ ጊዜ ከዚህ በፊት አንድ የስነ ጽሁፍ ምሽት አዘጋጅተናል፣ እና በስነ ጽሁፍ ምሽቱ ላይ የተለያዩ ታላቅ የጥበብ ሰዎች ተገኝተው ኪነ ጥበብ ስራዎቻቸውን አቅርበው ሕዝቡን የማዝናናት የማሳወቅ ፕሮግራሞችን አድርገናል። ሽልማት ስትሰጡ ወይም እውቅና ስትሰጡ ትደባልቃላችሁ እንግዶቻችሁን? ምን ማለት ነው? እንደው አሁን ለምሳሌ በዚህ ሀገር የታወቀው ሲድ አለ ያደበላልቃል። ተማሪዎችንም ደግሞ የማህበራዊ ጉዳይ ውስጥ ከሚሰሩ ሰዎች፣ የሃይማኖት ተቋማት ወይም አባቶችን ከዛም ይደበላልቃል እና እናንተ እንደው የመጀመሪያችሁ ነው ይሄ እርግጠኛ ነኝ አይደለም ያው የመጀመሪያ ነው። ወደፊት እንደው የመደባለቅ ስሜት አለ። በተለያዩ የሙያ ዘርፍ ላገለገሉ ኢትዮጵያውያኖችን ሞትን መቅደም በህይወት እያሉ መድረክ ላይ ጋብዞ እነሱን ማመስገን አመስግኖም ደግሞ ለወጣቱም ለተተኪው ትውልድ አሪያ እና በጎ መሰረት ሊሆን የሚችል ጥረት የምናደርግበትን ሁኔታ በእቅድ ነድፈን ለመንቀሳቀስ ከፍተኛ ብረትና ዝግጁነትን ይዘን በመንቀሳቀስ ላይ እንገኛለን። ለዛሬው አመሰግናለሁ። ዳንኤል አርጋው ጳጉሜ የኢትዮጵያ መዝናኛ ማዕከል በሎስ አንጀለስ ዲሬክተር። እግዚአብሔር ስጥልኝ ስለ ጊዜ አመሰግናለሁ። በዚህ አጋጣሚ ሳልጠቅስ ለፕሮግራሙ ስኬት ከፍተኛ አስተዋጽኦ ያደረጉልን እዚህ ሎስ አንጀለስ ስላሉ ድርጅቶችን ለማመስገን እወዳለሁ እና በጣም አመሰግናለሁ። ጋሻል አድማጮች ፕሮግራማችን ተጠቃሏል። ነገ ሐሙስ በተለመደው ማለት ሶስት ሰዓት በአማርኛው ፕሮግራም እንገናኝ። በእኔ በኩል ከሰሎሞን ጋር ያስተናገድኳቸው አዲሱ አበበ ነኝ። የትግርኛ ፕሮግራም ይቀጥላል። ሰላም ጤና አደሩ።